ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። በ22፣ በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሰኞ ሚያዚያ 12 2012 ዓ ምህረት ዝግጅታችን ጀመረ። ከጅቡቲ ተመልሰው በድሬዳዋ ለይቶ ማቆያ ጣቢያ የሚገኙ ሶስት ግለሰቦች ኮሮና ቫይረስ ተገኘባቸው። ዛጋ ተርበው ነው ደክመው ነው ተዘለፍለፎ ነው የሚደርሱ ስለዚህ ለነኛ ሰብአዊ እርዳታ ምግብ ምን እንደገና ለይተን ማቆየት ነገር እየሰራ ነው። የድሬዳዋ ጤና ቢሮ ኃላፊ ወይዘሮ ለምለም ናቸው። ዘገባው በአብይ ርዕስ ይቀርባል። ከገባ ከእግዚአብሔር ጋራ ሐኪሞች ያድኑሃል። ትልቁ ነገር እራስን አለመደበቅ ነው፣ እና ወደ ሀኪሞቹ ማውጣት። አቶ ዳግማይ በቀለ በኢትዮጵያ በመጀመሪያው ዙር የኮሮና ቫይረስ የተገኘባቸውና ያገገሙ ናቸው። ሙሉውን ቆየት ብሎ ትሰሙታላችሁ። ጤና ይስጥልኝ፣ እንደምናመሻችሁ ክቡራን አድማጮች። የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። አድማጮች፣ የኮሮና ቫይረስ ስርጭትን ለመግታት የምትከታተሉትን ቅንብር የምናስደምጣችሁ የቤታችን ሆነን ነው። ዝግጅቶቻችንን በፌስቡክ ላይቭ እና በአህዱ ራዲዮ 94.3 ላይ በቀጥታ ማዳመጥ ትችላላችሁ። ብርሃን ኃይሉ ስርጭቱን ታቀናብራለች። አሁን የሰዓቱን ዋና ዋና የዓለም ዜና እናስቀድም። ጤና ስጥልኝ እንደምናመሻቸው አድማጮቻችን ከሰዓቱ የዓለም ዜና ጋር አሉላ ከበደ ነኝ። የኮሮና ቫይረስን ስርጭት ለመግታት ጅቡቲ ጥብቅ የሰዓት ላፊ አዋጅ ልታወጅ የምትገደድ መሆኗን አስታወቀች። በአገሪቱ ለኮቪድ-19 የተጋለጡ ሰዎች ቁጥር ድንገት ማሻቅቡን ተከትሎ ነው። ፕሬዚዳንቷ እስማኤል ኡመር ጊሌ በዛሬው ዕለት ለህዝብ ባሰሙት ንግግር ዜጎች በቤታቸው ተገድበው የማይቀመጡ ከሆነ የሰዎችን እንቅስቃሴ የሚገድብ ጥብቅ የሰዓት ላፊ ለማወጅ የሚገደዱ መሆናቸውን የተናገሩት እስካሁን በተደረጉ ምርመራዎች በጅቡቲ ለቫይረሱ የተጋለጡ ሰዎች ቁጥር 846 ሲደርስ የሁለት ሰዎች ሕይወትም በዚሁ ሳቢያ ማለፉ ተዘግቧል። የኮሮናን ቫይረስ ወረርሽኝ የጥድፊያ መዛመት ለመግታት ላለፉት አራት ሳምንታት የሰዎችን ከቦታ ቦታ መንቀሳቀስ ጨምሮ እጅግ ጥብቅ የሚሰኙ አገር አቀፍ እርምጃዎችን ተፈጻሚ ስታደርግ የቆየችው ህንድ ግብርና መር በሆኑ ኢንዱስትሪዎቿ ላይ የተጣሉ እገዳዎችን በጥንቃቄ ማላላት ይዛለች። ገዳዎቹን የማላላቱ እርምጃ በአንዳንድ ዓለም አቀፉ ወረርሽኝ ብዙም ባላጠቃቸው የሀገሪቱ ክፍሎች የሚገኙ ሌሎች ኢንዱስትሪዎቿንም እንደሚጨምር ተገልጸዋል። ኒውዴልሂ በዛሬ ዕለት ይፋ ያደረገችውና ይህ ከዚህ ቀደም ተጥለው የነበሩትን እገዳዎች በከፊል የማንሳቱ ውሳኔ ዜና የተሰማው የወረርሽኙን ስርጭትና የተጋላጮችን ቁጥር በሚያሳየው ሪፖርት እስከ ዛሬ ከተዘገቡት የአንድ ቀን ስሌቶች ትልቁ የሆነውን የ1600 አዲስ ተጋላጮችን ቁጥር ባስመዘገበች ማግስት ነው። የትላንቱ አዳገር ለበሽታው የተጋለጡትን ሰዎች ቁጥር ከአስራ ሰባት ሺ አምስት መቶ በላይ ሲያደርስ በኮቪድ-19 ሳቢያ ህይወታቸውን ያጡ ዜጎቿም ቁጥር 543 ደርሷል። ህንድ በዛሬው እለት የወሰደችው ይህ እገዳዎቹን የማላላት እርምጃ በአመዛኙ የገጠሩን ኢኮኖሚ ለማንቀሳቀስና እንዲሁም እገዳውን ተከትሎ የአገሪቱ ኢኮኖሚያዊ እንቅስቃሴ ቀጥ ባለበት ወቅት ከሚኖሩባቸው ከተሞች ወደ ትውልድ ቀዮቻቸው የተመለሱትንና ከፍተኛ የኢኮኖሚ ድቀት ባስከተለው ቀውስ ክፉኛ የተጎዱ በብዙ ሚሊዮኖች የሚቆጠሩ በዕለት ተዕለት ገቢ የሚተዳደሩ ዜጎቿን ጥቃይ ለመቀነስ የታለመ ነው ተብሏል። ይህ በእንዲህ እንዳለ የኮሮና ቫይረስ ወረርሽኝ በስፋት የተዛመተባቸው ግዙፍ ከተሞቿ ኒውዴልሂና ሙምባይ በአውሮፓውያኑ የቀን አቆጣጠር ሚያዝያ አጋማሽ ላይ ሊያበቃ ታቅዶ የነበረው እገዳ ኮሮና ቫይረስ ዓለም አቀፍ ወረርሽኝ ሳቢያ ለሌላ ጊዜ እንዲዛወሩ ከተወሰኑ እጅግ ግዙፍ ዓለም አቀፍ እንቅስቃሴዎች አንዱ የሆነው የጃፓን ኦሎምፒክ ወረርሽኙ በጊዜው ጨርሶ ላይ ጠፋ ይችላል በሚል በተያዘለት በአዲሱ የጊዜ ሰሌዳ መሰረት በመጪው ዓመት በ2021ም ላይካሄድ ይችላል ሲሉ የጃፓን የተላላፊ በሽታዎች አዋቂዎች ተናገሩ። በጃፓኑ የውጭ ሀገር ጋዜጠኞች ክበብ አሰናጅነት በዛሬው ዕለት በስልክ በተካሄደው ጋዜጣዊ መግለጫ ይህን ጥርጣሬያቸውን ያሰሙት የኮቤ ዩኒቨርሲቲው የተላላፊ በሽታዎች አዋቂ ፕሮፌሰር ኬንታሮ ኢዋታ ሲያብራሩ በኦሎምፒክ ውድድሩ ጋባዥነት ከመላው ዓለም የሚጎርፉት አትሌቶችና ተመልካቾች የሚከስቱት ሁኔታ የኮቪድ-19ን ማገርሸት እውን የማድረግ እድሉ ከፍተኛ ነው ብለዋል። ዘወትር በናፍቆት የሚጠበቀው የኦሎምፒክ ውድድር በታለመው መንገድ ሊካሄድ እንድችላሉ ፕሮፌሰር የዋታ አንድም የጃፓን የዚህን ወረርሽኝ መዛመት ሙሉ በሙሉ መቆጣጠር መቻል ሁለትም የተቀረዋልም በተመሳሳይ ለስኬት መብቃት የግድ ናቸው ብለዋል። የኦሎምፒክ ውድድሮቹ የሚካሄዱበትን መንገድና አቀራረብ ካልለወጡም፣ ለምሳሌ ያህል ውድድሮቹን ታዳሚ በሌለበት አሊያም የታዳሚ ተሳትፎ በእጅጉ በተገደበበት እንዲካሄዱ ካልተደረገ፣ ተስፋ እንደሚደረገው በዚያን ጊዜ የበሽታው መከላከያ ክትባት ቢገኝ እንኳን የወረርሽኙ እንደ አዲስ የማገርሸት እድል ከፍ ያለና አደጋውም ይበረታ ነው ሲሉ ነው የጃፓኑ ኦሎምፒክ አሁን በተያያዘለ ጊዜ ሰሌዳ መሰረት የመካሄዱን ነገር ብዙም ተስፋ ባልጣለ ስሜት ፕሮፌሰሩ የገለጡት። ዲ አሶሲየትድ ፕሬስ እንደዘገበው የጃፓን የኦሎምፒክ አዘጋጅ ኮሚቴ ሊቀመንበርና ዋና ስራ አስፈጻሚ ቶሺሮ ሙቶም ኮሚቴያቸውና ዓለም አቀፉ የኦሎምፒክ አዘጋጅ ኮሚቴ ውድድሩ በመጪው ዓመት እንዲካሄድ በጋራ ደርሰውበት በነበረው ውሳኔ መሰረት እንደታለሙ የመካሄዱን እድል ብዙም ተስፋ ያሳደሩበት አይመስልም። የአራት ዓመቱ አንድ የሚካሄደው የኦሎምፒክ ውድድር አትሌቶችን የፓኞችንና ተለማማጆችን ጨምሮ ቁጥሩ አስራ አንድ ሺህ የሚገመት ሰው ውድድሩ ወደሚካሄድባቸው ስፍራዎች እንዲመጡ ያደርጋል። በተጨማሪም በብዙ ሺ እንዲጎርፍ በማድረግም ይታወቃል። ሲንጋፖር 1426 አዲስ ለኮሮና ቫይረስ የተጋለጡ ሰዎች መገኘታቸውን በምርመራ ማረጋገጧን በዛሬ ዕለት አስታወቀች። ይህ አሃዝ ለደሴቲቱ አገርና ከተማ በአንድ ቀን ሲዘገብ እስከዛሬ ከታየ ሁሉ እጅግ ግዙፉ መሆኑ ታውቋል። አዲሱ ሪፖርት በዚያች ሀገር ለወረርሽኙ የተጋለጡትን ሰዎች ቁጥር 8014 ሲያደርሰው በህመሙ ሳቢያ ህይወታቸውን ያጡት ሰዎችም ቁጥር 11 ደርሷል። ይህም ጠቅላላ አሐዝ የንግድና የፋይናንስ መናሐሪያዊቱን ሀገር በደቡብ ምስራቅ እስያ ለቫይረሱ በተጋለጡ ሰዎች ቁጥር ቀዳሚዋ አድርጓታል። ሲንጋፖር በወረርሽኙ መጀመሪያ ላይ ተግባራዊ ባደረገችው ጥብቅ የምርመራና ተጋላጮችን ተከታትሎ የመለየት የተሳካ ዘመቻዋ የወረርሽኙን መዛመት መግታት ችላ ነበር። ይሁንና አዲስ ተጋላጭ ሆኖ የተገኙት ሙሉ በሙሉ ማለት ይቻላል በተጨናነቁ መኖሪያ ሰፈሮች የሚኖሩ በአነስተኛ ገቢ የሚተዳደሩ ከተለያዩ ሀገሮች የመጡ ሰራተኞች መሆናቸው ታውቋል። የጤና ባለስልጣቷ እነኚህ የውጭ ሀገር ሰራተኞች ባሉባቸው አካባቢዎችም ጥብቅ የምርመራ፣ የግዴታ ማቆያዎችና የማህበራዊ መራራቅን የመሳሰሉ የበሽታውን የጥድፊያ መዛመት ለመግታት የሚያግዙ እርምጃዎች ተፈጻሚ በማድረግ ላይ ናቸው። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። ኮቪድ-19 በዓለም ዙሪያ የብዙ ሺዎችን ህይወት እየቀጠፈና ማህበረሰቦችን እያመሳቀለ ባለበት ከቀይና ከኑሯቸው የተፈናቀሉ አገር አልባ ለመሆን የተዳረጉ ሴቶችና ታዳጊዎች ጾታን መሰረት ላደረጉ ጥቃቶች ይበልጥ እየተጋለጡ መሆናቸውን የተባበሩት መንግስታት ከፍተኛ የስደተኞች ኮሚሽን ዛሬ አስታወቀ። ይህ ዓለም አቀፍ ወረርሽኝ በከፍተኛ ፍጥነት እየተዛመተ ባለበት በአሁኑ ወቅት ለስደተኞች ተፈናቃዮችና አገር አልባ ለመሆን ለተገደዱ ሴቶችና ታዳጊዎች አስቸኳይ ትኩረት እንዲሰጥ እንሻለን ሲሉ የተባበሩት መንግስታት ከፍተኛ የስደተኞች ኮሚሽን ረዳት ኮሚሽነር ጂሊያን ትሪክስ ናቸው የተናገሩት። አክለውም ለወረርሽኙ የመጋለጥ እድላቸው ከፍተኛ ነው፣ ጥቃት ለሚፈጽሙባቸውም የነፃ መንገድ መሰጠት የለበትም ሲሉ አሳስበዋል። የወረርሽኙን መዛመት ለመግታት በተወሰዱ የእገዳ እርምጃዎችና የአገልግሎቶች መቋረጥ ይበልጥ ለከፋ የማህበራዊና ኢኮኖሚያዊ ምስቅልቅል እየተጋለጡ መሆናቸውን የገለጹት ረዳት ኮሚሽነሯ ለወሲባዊ ብዝበዛና ልጆችን ያለ እድሜያቸው እንዲዳሩ ጭምር ለመሳሰሉ ችግሮች እየተጋለጡ መሆናቸውንም ተናግረዋል። መንግስታት ለእነኚህ በተለይ ጾታን መሰረት ያደረጉ ጥቃቶች የተጋለጡ ወገኖችን እንዲከላከሉም ሲሉ ጥሪ አሰምተዋል። ሰሜናዊ አፍጋኒስታን ውስጥ ከታሊባን ጋር ሲፋለሙ የነበሩ 26 የአካባቢ ኃይሎችና የመንግስቱ ደጋፊ ሚሊሻዎች መገደላቸውን የአፍጋኒስታን መከላከያ ሚኒስቴርና የየአካባቢዎቹ ባለስልጣናት አስታወቁ። ትላንት ማምሻው ላይ የታሊባን ሸማቂዎች በታካር ክፍለ ግዛቷ የካዋጃ ጋሃር ወረዳ የአካባቢው ኃይሎች ላይ ጥቃት መሰንዘራቸውንና ለሰዓታት የዘለቀ ውጊያም አጋዥ ኃይል ከመጣ በኋላ መመከቱን የግዛቲቱ አገረ ገዢ ቃል አቀባይ መሐመድ ጃዋድ ሂጅሪ ለአሜሪካ ድምጽ ተናግረ ተናግረዋል። ይህ በእንዲህ እንዳለ በባልካ የግዛቲቱ ባለስልጣናት የሹልግራ ወረዳ ዘጠኝ ሰዎች የተገደሉበት የተገደሉበትና ሌሎች ሰባት ሰዎች የቆሰሉበት የታሊባን ጥቃት ባለፈው ቅዳሜ መፈጸሙን አስታውቀዋል። ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርዝ በ25 ሜትር ባንድ በ1240 ኪሎ ሄርዝ በ31 ሜትር ባንድ በ9485 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሰኞ ሚያዝያ 12 2012 ዓ ም ምሽት ፕሮግራም ነው። በፌስቡክ ላይቭ አትቪ አምሃሪክ እንዲሁም በአሃዱ ራዲዮ 943 ላይ ስርጭታችንን በቀጥታ ማዳመጥ ይቻላል። አሁን የዕለቱ አበይት የኢትዮጵያና የዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሻገራለን። በቅድሚያ የዕለቱን አብይ ርዕስ በድሬዷ ከተማ የኮሮና ቫይረስ የነበረባቸው ሰዎች ከቫይረሱ ነፃ ሆነው ወደ ቤታቸው ሲመለሱ ሌሎች ሶስት ሰዎች ደግሞ የኮሮና ቫይረስ ተገኝቶባቸዋል። ቫይረሱ የተገኘባቸው ሶስቱ ሰዎች ከጅቡቲ ተመልሰው በለይቶ ማቆያ የሚገኙ ናቸው። ከጅቡቲ ተመልሰው በለይቶ ማቆያ ጣቢያ ውስጥ የሚገኙ 574 ሰዎች በሙሉ የደም ናሙናቸው ተልኮ ውጤት እየተጠበቀ ነው ተብሏል። ከጅቡቲ በህጋዊ መንገድ ወደ አገር ውስጥ በሚገቡት ላይ ምርመራ ለማድረግ ሙሉ በሙሉ ባለሙያዎችና የጸጥታ አካላት ጉዳዩን የተከታተሉት ቢሆንም በህገ ወጥ መንገድ የሚገቡትን ግን መቆጣጠር አስቸጋሪ ሆኗል ተብሏል የድሬዳዋ ጤና ቢሮ ሀላፊ ወይዘሮ ለምለም በዛብህ የሰጡትን ጋዜጣዊ መግለጫ የተከታተለው አዲስ ቸኮል ዘገባውን ያስደምጠናል በዛሬው ዕለት የድሬዳዋ አስተዳደር ጤና ቢሮ ኃላፊ ወይዘሮ ለምለም እንበዛብህ ይፋ ባደረጉት መግለጫ ሶስት ተጨማሪ ሰዎች በድሬዳዋ የኮሮና ቫይረስ ተገኝቶባቸዋል። ይህም በከተማ ቫይረሱ የተገኘባቸውን ቁጥር ስምንት አድርሶታል። ይሁንና ሶስቱም ሰዎች ከጅቡቲ ተመልሰው በለይቱ ማቆያ ውስጥ የነበሩ ናቸው ተብሏል። ከዚህ ቀደም ከጅቡቲ በስደት ሄደው የተመለሱ በድሬዳዋ ዩኒቨርሲቲ ግቢ ውስጥ የሚገኙ ናቸው እንግዲህ በአጠቃላይ ከላክ ነው አምስት መቶ ሰባ አራት ናሙና ውስጥ እስካሁን ድረስ የስድስቱ ውጤት ቫይረሱ በሰውነታቸው እንዳለ አመላክቶናል። የፌዴራል ጤና ሚኒስትር ግን ዛሬ በፌስቡክና ትዊተር ገጹ ይፋ ባደረገው መረጃ ድሬዳዋ ላይ ተገኙ ከተባሉት መካከል አንዱ የውጭ ጉዞ ታሪክ የሌለውና በንክኪት የተያዘ ነው ብሎ ነበር። ዛሬ የኮሮና ቫይረስ የተገኘባቸው ሶስቱን በአስራዎቹ ዕድሜ ውስጥ የሚገኙ ሲሆን አብረዋቸው በለይቶ ማቆያ ውስጥ ያሉ 574 የጅቡቲ ተመላሾች ጋር ግንኙነት ያላቸው ናቸው ተብሏል። በድሬዷ ዩኒቨርሲቲና የድሬዷ አጠቃላይ ሁለተኛ ደረጃ ትምህርት ቤት ግቢ ከሚገኙት ከ574 የጅቡቲ ተመላሾች መካከል የተወሰኑት አጥር እየዘለሉ ድሬዷ ከተማ ውስጥ ይውላሉ ተብሎ ጥቆማ እንደደረሳቸውና ዛሬ ቫይረሱ የተገኘባቸው ሶስቱ ግን ከለይቶ ማቆያ ወጣው እንደማያውቁ መናገራቸውን የጤና ቢሮ ኃላፊዋ ወይዘሮ ለምለም አስታውቀዋል። ከድሬዳዋ በ300 ኪሎ ሜትር ገደማ ርቀት ላይ የምትገኙ ጎረቤት ሀገር ጅቡቲ ይህ ሪፖርት እስከተጠናቀረበት ጊዜ ድረስ 846 ነዋሪዎቿ የኮሮና ቫይረስ ተገኝቶባቸዋል። ድሬዷ ከጅቡቲ ጋር ካላት ጠንካራ የኢኮኖሚና የህዝብ ለዝብ ትስስር አንጻር የኮሮና ወረርሽኙ ወደ ድሬዷም ሊስፋፋ ይችላል በሚል ስጋት ጅቡቲና ድሬዳዋ ይገናኙበት የነበረው የአውሮፕላንና የባቡር መስመሮች የተዘጉ ሲሆን የህዝብ ማመላለሻ ተሽከርካሪዎችም ድንበር መሻገር አይፈቀድላቸውም። የጭነትና የነዳጅ ማመላለሻ ከባድ መኪኖች አሽከርካሪዎችም ምርመራ እንደሚደረግላቸውና በየሚሄዱበት ክትትል እንደሚደረግላቸው ወይዘሮ ለምለም አስታውቀዋል። ይህ ብቻውን ግን ከጅቡቲ ወደ ድሬዳዋ የሚደረገውን ጉዞ ሊያስቀረው አይችልም ባይ ናቸው። ወይዘሮ ለምለም በህገወጥ ግን የሚገቡ አሉ። በህገወጥ እኛም የምንይዛቸው ምንድነው? በእግራቸው ይመጡና ተዝለፍልፎ ኬላው ላይ ይወድቃሉ። ለምሳሌ ትናንትና ማታ አስራ አንድ ሰዎች ወድቀው አገኝተን ለሊቱን ተሰብስበው እንደገና ማቆያ ወስደናቸዋል። በደረሰን ጥቁ ማንሳት እንሄድና እንሰበስባለን። እና በመኪና ሌጋሊ አይደለም እየመጡ ያሉት ኢሌጋሊ ነው። እና ቦርደሩ ሰፊ ነው። በእግር የሚገባበት ክፍትቱ ድሬዷ ብቻ ሳይሆን በአፋር ብትሄዱ፣ በኦሮሚያ ምስራቅና ምዕራብ አድርጌ ሶማሌ ራሱ ሶማሌ ክልሉ ክፍት ነው። እና በእግር እየተገባ ነው የሚል ነው መረጃው። እኛም ቴስት አላደረግም። እኛ ምንድን ነው የድሬዷ ቦርደር ላይ መኪና የሚገባባቸው ሁሉ ባለሙያ አስገምጠናል። የጸጥታ አካሎች አሉ እዛ። ስለዚህ ኢሌጋል የገቡትን እዛ ጋር ተርበው ነው ደክመው ነው ተዝለፍልፈው ነው የሚደርሱት። ስለዚህ ለነኛ ሰብአዊ እርዳታ ሕብረተሰቡ ከጅቡት የሚመጡ ሰዎች ላይ ጥቆማ እንዲያቀርብ እንደተነገረውና ከገጠር ጭምር በርካታ ጥቆማዎች እንደሚደርሷቸው እነሱም አስፈላጊ ማጣራት እንደሚያደርጉ ወይዘሮ ለምለም ይናገራሉ። ይሁንና በዚህ ረገድ ያለውን ክፍተት የመንግስት አቅም ብቻውን ይሸፍነዋል ብለው እንደማያምኑ የሚናገሩት የቢሮ ኃላፊዋ ቀላል የሆኑትን የመከላከያ እርምጃዎች ሁሉም ነዋሪ ተግባራዊ እንዲያደርግ አደራ ብለዋል። ማህበረሰቡ ራሱ ይጠንቀቅ ይጠንቀቅ የተባሉትን የመከላከያ መንገዶች ይተግብር። ቀላል ናቸው። ብዙ ገንዘብ የማያስወጡ ናቸው። ሁለት ያወቂ እርምጃ መላክ ከሚያስልና ከሚያስነጥስ እጅ መታጠብ፣ ሳኒታይዘ መጠቀም፣ አፍና ፍንጫ መሻፈ ይህንን ያድርግና ስጋቱን እንቀንስ ነው ዋናው ነገር። ከጅቡቲ ከዚህ በፊት 1800 ገደማ ኢትዮጵያውያን ተባረው በድሬዳዋና ደወሌ 14 ቀናት ቆይተው ወደ አዲስ አበባና ኦሮሚያ ተልከው ነበር። የእነሱም የደም ናሙና ተወስዶ ምርመራ እየተደረገ መሆኑ ወይዘሮ ለምለም አስታውቀዋል። ከእነሱ በኋላ ድሬዳዋ ከገቡት 574 ኢትዮጵያውያን መካከል የዛሬዎቹን ጨምሮ ስድስቱ የኮሮና ቫይረስ የተገኘባቸው ሲሆን እርስ በርስ ካላቸው ንክኪ አንጻር ቁጥሩ ከዚህም በላይ ሊጨምር እንደሚችል ስጋታቸውን ገልጸዋል ወይዘሮ ለምለም። የቀሪዎቹ ምርመራ ውጤትም ተልኮ እየተጠበቀ ነው ተብሏል። በሌላ በኩል በድሬዳዋ ለመጀመሪያ ጊዜ የኮሮና ቫይረስ የተገኘባቸው ከአውስትራሊያ መጡ የነበረው የ42 ዓመቱ የድሬዳዋ ነዋሪና የ34 ዓመት የተደራጋሩ በአሁኑ ሰዓት ከ ቫይረሱ ነጻ ሆነው ወደ ቤታቸው እንዲመለሱ መደረጉን ወይዘሮ ለምለም ይፋ አድርገዋል። የሚከታተሏቸው የሕክምና ባለሙያዎች ተመድበውላቸዋል ብለዋል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ። ከአሜሪካ ድምጽ መጽሔት ነው እያዳመጣችሁ ያላችሁት። የሰማችሁት የእለቱን አብይ ርዕስ ዘገባ ነበር። አዲስ ቸኮልን ለዘገባው እናመሰግናለን። የትንታኔው መጽሔት ይቀጥላል። በኢትዮጵያ የኮሮና ቫይረስ ከተገኘባቸው ሰዎች ውስጥ የተወሰኑት አገግመው ወደ ቤታቸው እየገቡ ነው። የአዳማ ከተማው ነዋሪ አቶ ዳግማዊ በቀለ ከቫይረሱ አገግመው መኖሪያ ቤታቸው ተመልሰዋል። ሙክታር ጀማል አነጋግሯቸዋል። እኔ ዳግማዊ በቀለ እባላለሁ። ያው በአዳማ ከተማ ነው የምኖረው። ሙያዬ ፋርማሲስት ነው። አቶ ዳግማይ በጣም እናመሰግናለን። እንኳንስ ለቤቶም አበቃዎት። አሜን። አቶ ዳግማይ ከኦሮሚያ ክልል አዳማ ከተማ ላይ መጀመሪያ የኮቪድ አስራ ዘጠኝ ኮሮና ቫይረስ ከተገኘባቸው ሰዎች ውስጥ ነበሩ። እስቲ ምን አይነት ግንኙነቶች ነበሩ? ምን ነበር ለዛ ምክንያት የሆነው ብለው የሚያስቡት? እኔ ምንም ይሄ ነው ብዬ ክልን ያሳዘን ብዬ የምጠረጥረው የለም ምናልባት ትንሽ የምጠራጠረው ምንድን ነው፣ ይሄን ምልክት ካየውበት ከአስራ አንድ ቀን በፊት አንድ የውጭ ዜጋ ነው። ያ ዜጋ ግን ልነግር የምፈልገው ጃፓንም፣ ኮሪያም፣ ቻይናም ኦር ነኝ እንደ ሩቅ ምስራቅ እስያ ያሉ እነ ፊሊፒንስ፣ አፍጋኒስታን፣ ምናምን ህንድም አይደለም። የእነዚህ ከለሮች በጣም ያስታውቃሉ። ለብቻቸው ኢሮፕ ነው የሚመስለኝ ኦር አሜሪካዊ ነው፣ እንግዲህ ከእነኝ ከሁለቱ አንዱ ነው። እሱ መጥቶ ለሁለት ደቂቃ ኦር ሶስት ደቂቃ አውርተን ነበር መድኃኒት ቤት ውስጥ ምናልባት እሱ ትንፋሽ ተንፍሶብኝ ይሆናል የእሱ ትንፋሽ ይዞ ይሆናል። ይህም እንዲ የሆነ ጥርጣሬ አለኝ እሱ ላይ። እንግዲህ መጀመሪያ ምልክቱ መታየት እንደጀመሩ ምን ተሰማዎት? ወዲያውኑ ይሄ ነገር ኮሮና ይሆናል ብለው ማሰብ ሲጀምሩ ምንስ እርምጃ ወሰዱ? ልክ ምልክቱን እንዳየው ዊዚኢን ሰከንድ ነው ራሲን የጠረጠርኩት። ሚያጋቢ ዘጠኝ ቀን ነው አዲስ አበባ እየገባሁኝ፣ ስራ ቦታ ነው የሄድኩት ወደ ቤት ያልገባሁ ማታ አንድ ሰዓት አካባቢ ብን ብን የሚል ሰው ትንሽ ሲጀምር ደነገስኩኝ፣ በጣም አድርጌ ምክንያቱም ያልኩ ፈረንጅ ተገናኝቻለሁ ከአስራ አንድ ቀን በፊት። እሱ ነው ጭንቅላት ይዞ የመጣው ሚሄዳት እንዴ ኮረና እንዳይሆን የሚል ለባለቤቴም ለሰራተኞችም ተናገርኩኝ። ከዚያን ጊዜ ጀምሮ ያው ቤተሰብ ነው አዳንኩም፣ ሰራተኞችን አድ አድኛለሁ፣ የአዳማን ህዝብ አድኛ። በጣም ትልቅ ጥንቃቄ ነበር ማጣቴን በማስካት ራለ እጆችን በጓንት አደርጋሉ። ምንም ንኪኪ አላደርግም ከሰው ጋር ምንም አይነት ንኪኪ ከማንም ሰው ጋር ልክ ኮሮና ቫይረስ ኢትዮጵያ ውስጥ ተገኘ ተብሎ የመጀመሪያው ጃፓናዊ ከተነገረ በኋላ በተለይ የእርስዎ ከተሰማ በኋላ አዳማ ላይ፣ ሌሎች የኦሮሚያ ከተሞች ላይ፣ በአጠቃላይ ክፍለ ሀገር ከተሞች ላይ ከፍተኛ መደናገጥ ነበር የተፈጠረው። ቀጥሎ ደግሞ እርስዎ ወደ ኳረንታይን ከገቡ በኋላ የእናንተ ቤተሰብ መጣ ይህን ዜና ሲሰሙ ምን ተሰማዎት? በስመ አብ ወወልድ ወመንፈስ ቅዱስ፣ ይህን እንኳን እንጃኔ ልነግርህ አልችልም የተሰማኝ ስሜት ያው እኔ ሆስፒታል ገብቼ በሶስተኛው ቀን ነው እነሱ የገቡት። እኔ አላውቅም ነበረ መግባታቸውን። ያው ተደብቆኛል። ከጎኔ የነበሩ ባለቤቴ እየደወለችልኝ ታናግረኝ ነበር። እዛው አጠገቤ ሆና ነው የምታናግረኝ። ልክ እኔ ግን የቤት ያለች ነው የሚመስለኝ። በኋላ እኔ ሐሙስ ሌሊት ነው የገባሁት ሆስፒታል። እዛ ሐሙስ፣ አርብ፣ ቅዳሜ፣ ሁድ ማክሰኞ ነው የደወለችልኝ መሰለኝ። አይዞ በርታ ትንሽ ያመኝ ነበር። ጽኑ ማን ከሚባል ውስጥ ነበርኩኝ እና ማክሰኞ ዕለት ደወለችልኝና አይዞህ እየመጣሁ ነው፣ እኔም አግዛሃለሁ። እንዴ ደግሞ አንቺ ለምንድነው የምትመጪው ብዬ ስላት እኔም እኮ ፖዘቲቭ ሆንኩ አለች። በጣም ደነገጥኩኝ። እንዴ እኮ ሰሞኑን ስታነጋግርኝ እኔም ልጆችም እንዲሁም ሀያ አራት ሰዎች ከኔ ጋር ግንኙነት ነበራቸው በሙሉ ኔጋቲቭ ናቸው ብላ ስለሺ ነበር ስላት፣ አይ ደግሞ አሁን ኔገ ፖዘቲቭ ነሽ ብለው አመጡኝ። ከአንድ ሰዓት በኋላ ደርሳለሁ፣ እረዳሃለሁ። እንዳውም ለጥሩ ነገር ነው እኔ ምንም አልታማምኩም ማለት እሺ አልኳት። እውነትም ከአንድ ሰዓት በኋላ ያው መጣች። እኔ በፊት አንደኛ ፎቁ ላይ ነበር የተኛሁት። ያው ሊያገናኙን ፈልገው ወደ ምድር ቤት ወሰዱኝ። እዛ ከተኛሁበት መጣች። ያው ድንጋጤ እያለ ቢሆንም እሷ እንዳትደነግር ዬ ውስጤን በውስጤ ዋጥ አድርጌ ፈገግታ ፊት ነው የሰጠዋት። አይዞሽ በልጆቻችን እንወጣለን አንቺን ተወጫለሽ ብዬ ያልኳት። ያው ግን በዛን ጊዜ ትልቅ ተስፋ መቁረጥ ነበር በውስጤ ልጆም ጭምር ነበር። አላ አላወኩኝም አልተነገረኝም። ልጄም ማክሰኞ እሷን አግኝቼ ዘሊቱን ደግሞ እሷ በጣም አመማት እና ጠዋት በጠብቃት አትመጣም፣ በጠብቃት አትመጣም የሚተኛውበት በኋላ ወደ ሁለት ሰዓት ነው ሶስት ሰዓት ላይ እንደምን መጣ ምንነው? በዛው ጠፋ ስላት፣ አይ አሞኛል፣ ልረዳ አልቻልኩም ከዚህ በኋላ አንተ እንግዲህ ራስህ ቻል ጠንከር በላለችኝ እና ሄደች። የባሰ ያው ተስፋ መቁረጥ ውስጥ ትገባለህ። እንደዚህ አይነት ስሜት ሲመጣብህ ደግሞ እሷ ስትታመም፣ እኔ ስታመም ምን እንደሚታየው በቃ ቤተሰብ መበተን ነው ሌላ ምንም አይታየም ይህንን አልኩ ያው ተኝቼው አልኩኝ ከሰዓት በኋላ ቃሷ ማልመጣ ስትል አላስችላለኝና እንደምንም ብዬ ወደ ሽንት ቤት ሄድኩኝና ግርግዳ ተደግፌም በሆነ ያው ብዙ መንቀሳቀስ ስለማልችል ሊያት ብዬ ወደ እሷ ሴት በእውኔ ይሁን በዕልሜ በማላውቀ ሁኔታ የሆነ ነገር አይኔ ላይ ውልብ ሲል አየውት ከዛ ጮኸኩኝና አሜን ሁለቱም ብዬ ጮኩኝ። ያው የልጄ ስም አሜን ነው። አስራ አራት አመቱ ነው። ስጮህ እልም አይደለም እውን ሆነ። ከዛ ባለቤቴም ካለችበት ደንግጣ አየው እንዴ ብላ ወጣች። እሱም እያለቀሰ ደሆን ይመጣ አባባትችሁ፣ እኔ ደህና ነኝ፣ ፖዘቲቭ ስለተባልኩ ብቻ ነው የገባሁት አለኝ። እኔን ያው አጥናኑኝ እንደምንም ብለው። እስከዛ ድረስ ልጆ ፖዘቲቭ መሆኑን አላወቁም ነበር ማለት ነው? አላውቅም፣ ተደብቆኛል። ሆስፒታል ገብቻለሁ አላውቅም እሷንም የልጄንም አላውቅም። ስንት ልጆች አሉት? በአጠቃላይ ልጆች ብዙ አሉ፣ ያው ቤት ውስጥ ያለ ነው ግን ስድስት ነን። እኔ ስድስት ልጅ አሉ። ኳረንታይን አካባቢ ያለውን ወይ ደግሞ የማቆያ ቦታውን በትክክለኛው ደግሞ እዛ ያለውን ነገር እስቲ ለአድማጮቻችን ያስቃኙልን። ኳረንታይን ከገባ ከእግዚአብሔር ጋር ሐኪሞች ያድኑሃል። ራ ትልቁ ነገር ራስን አለመደበቅ ነው እና ወደ ሐኪሞቹ ማውጣት ነው። እኔ አሁን በተቻለኛ ራሴ ጥረት ነው የወጣሁት ማለት ይችላለሁ። በራሴ እዛ ሆስፒታል ለመግባት ፖዘቲቭ ሆኜ ራሴን ለማውጣት በጣም ብዙ እንግልት ደርሶብኝ የገባሁት እና እዛ መግባቴ ደግሞ ጠቅሞኛል። ሐኪሞች ብዙ ርብርብ አድርገዋል እኔን ለማዳን። እውነት ለእኔ ብቻን ሳይሆን ለሁሉም እንደዚያ የሚያደርጉ ከሆነ በጣም የሚደንቅ ስራ ነው የሚሰሩት። በቃ ራሳቸውን በአስቸጋሪ ሁኔታ ውስጥ አድርገው በዛ በጭንብል ውስጥ በዛ በልብስ ውስጥ ታፍነው አይናቸው እንደ ልባቸው አያዩ ጆሮአቸው እንደ ልባ አይሰማ ኦክሲጅን በቂ ኦክሲጅን የሚያገኙ አይመስለኝ በሚያሳዝን ሁኔታ ውስጥ እያሉ እኛን ለማዳን ወገናቸውን ለማገልገል እኔ እንጃ እኔ ጦር ግንባር ከተሰማራ ወታደርና ጥይት ከሚተኮሱበት ወታደር ውጭ ላይ ይቻላያቸው ህይወታቸውን ለአደጋ የሰጡ ናቸው እኔ አሁንም ሰው ቤት ውስጥ ይደበቃል ይባላል። ግማሹም ወሬ ስምሰማ ከሚደበቅ አሳልፎ ለእነሱ ቢሰጥ ነው ነው የሚሻለኝ። ደህና አለ። እኔ እዛ ባልገባ እና እንክብካቤ ባይደረግልኝ የምኖርም አይመስለኝም። ብዙ መድኃኒት ሰጡኝ ነበረ እኔን ለማዳን። በሌላ በሽታ እንዳልጠቃ አንቲባዮቲክ ወስድ ነበረ። የመተንፈስ ትንሽ ችግር ስለገጠመኝ ስለምታፍሰን በኦክሲጂን ይረዱኝ ነበረ። ከዛ በላይ የሚያበረታቱ ምክሮቻቸው በጣም ደስ ይላል። በቃ ተስፋ ነው የሚሰጡ የመዳን ፕሮባቢቲ በጣም ሀይ ነው። በጣም ሰፊ ነው። አትሞትም። ስለዚህ ራስን አረጋጋ፣ አትጨነቅ በቃ የሚሰጡ ምክር እንደ ደስ ይላል መሰለ ማህበራዊ አኗኗር ላይ በተለይ የእኛ ማህበረሰብ በጣም በቅርብ የሚኖር ነው ከአካላዊ ርቀት አንጻር በአጠቃላይ ለበሽታው መስፋፋት ምክንያት ከሚሆኑ ነጥቦች አንጻር ምንድን ነው ከህዝቡ የሚጠበቀው ብለው የሚመክሩት? ከህዝቡ የሚጠበቅ ነገር ውድ አይደለም። በጣም ርካሽ ነገር ነው ያ ምንድነው የዓለም ጤና ጥበቃ ድርጅት ያወጣዋል የኢትዮጵያ ጤና ሚኒስቴር ያወጣዋል መመሪያዎች አሉ በየጊዜው በቴሌቪዥን በአርቲስቶች በጋዜጠኞች የሚተላለፉ አሉ እነኚሁ መልእክቶች ናቸው ምንም ዋጋ የማንከፍልባቸው በጣም ርካሽ በሆነ ሁኔታ የምናገኛቸው ለምሳሌ እጅን መታጠብ በየጊዜው ደግመ ደጋግመ። በአሁኑ ጊዜ እንጃ በየከተማችን ውስጥ አለ። እኔ ታሚሚ ሆስፒታል ከመግባት በፊት አዳማ ከተማ ውስጥ ነበር። በእያንዳንዱ ክሊኒክ፣ በእያንዳንዱ ፋርማሲ፣ በእያንዳንዱ ሆቴል፣ በእያንዳንዱ ባንክ ፊት ለፊት ያልተሰቀለ ውሃ እና ያልተሰቀለ ሳሙና የለም። ሕዝቡ ያንን ባገኘ አጋጣሚ ይታጠም ወጣ ብሎ ወደ ቤቱ ሲመለስ ደግሞ ልጆቹም ቤተሰቡን ከመነካካቸው ተቆጥሮ እጁን ታጥቆ በሳኒታይዘር ራሱ ነፃ አድርጎ እንደዛ ይሻላል። ከዛ ውጪ ደግሞ መንግስትም አውጇል። ሰራተኛው ለመንግስት ሰራተኞችን ፍቃድ ሰጥቷል። ከቤት አትውጡ ብሏል። በተቻለ አቅም የቤት ውስጥ መተበክ አስገዳጅ ሁኔታ ከገጠመውና ህክምና ካስፈለገው መድኃኒት ካስፈለገው የሚበላው ከተቸገረ ከወጣ ደግሞ ርቀቱን ጠብቆ መሄድ ነው። ርቀትን በቃ ሁለት እርምጃ ወይም ሁለት ሜትር ተብሏል። መሄድ ነው። ምን አስፈላጊም ከሆነ ማስችን መጠቀም ያው ከተገኘ ያያን ማድረግ ነው። እንግዲህ እርሷ አሁን የት ነው ያሉት? እኔ መኖሪያ ቤቴ አዳማ ነው ያለሁት። አሁን ከመውጣቱ በፊት ድጋሚ ላብራቶሪ ምርመራ ተደርጎ ከኮሮና ቫይረስ ኮቪድ አስራ ዘጠኝ ሙሉ በሙሉ ነጻ ሆነዋል ማለት ነው። አገገሙ ማለት? አዎ ሁለት ጊዜ በተከታታይ ተመረመርኩ በአርባ ስምንት ሰዓት ውስጥ ሁለት ጊዜ ተመረመርኩ። ነጻ ነኝ። ከዛ ነው ያስወጡ። እርሶ ወደ ሰፈር ሲመለሱ፣ ወደ አዳማ ሲመለሱ ምን አጋጠሞት? እስኪ ቀድሞ የነበረው የጉርበትና የማህበረሰቡ አስተሳሰብና አሁን ካለበት ስጋት አንፃር ምን አጋጥሞታል? እየጠበቅ ነው ነው። ያው ህብረተሰቡ እንኳንም በሽታው የያዘውን ሰው ቀርቶ እርስ በርሱም ዛሬ እየተጠራጠረ፣ ያው የመንግስትም ትእዛዝ በተላለፈበት ጊዜ ሁሉም ቤቱን ዘግቶ ያለ ሰው ነው ያለ ነው። ለማንኛውም እኔ ቤት ስደርስ ማንም አላየሁም። ቀን ነው የደረስኩት። ቤቴ የገባው ባለቤት ቀድማኝ ገብታ ነበር። እኔ የአስራ አራት ዓመቴ ልጅነን የመጣ ነው አብረን እሷ በገባች በሁለተኛው ነው በሷ ሰኞ ቀን ወጣች፣ እኛ ሮብ ቀን ገባ እና የስነ ልቦና ችግር ይደርስባል። ትንሽ ትጽናናለ። አይደለም በበሽታው የተያዘ ሰው ጤነኛውም ሰው ዛሬ ቤቱ እየዋለ ነው። ማንም ከማንም ጋር ይገናኝ በአብዛኛው እኔ ጓደኞች ደውሉልናል። ይህብን ዛሬ ትንሣኤን ስናከብር ሁሉም እያዘኑ ነው የሚደውሉ። አንተ ብቻ አይደለህም ብቻን ያለሁ በዚህ ተጽናና። ሁላችንም ብቻችን ነን። ብዙ ልጆች ያሉት አንድ ጓደኛ ያለ አምና ቤቱ ጠቦኝ ነበር ዛሬ ከሚስቴ ጋር ተፋጠን ቁጭ ብለናል ብሎ ነው የደወለልኝ። ስለዚህ አትዘን ነው ያለኝ። አላዝንም። ለምን አዝናለሁ? ጌታዬን መዝገብ እኔን እኮ ከእቶን እሳት ውስጥ ያወጣኝ አምላክ ነው። ዛሬ የእሱን ትንሣኤ ከራሴ ትንሣኤ ጋር እያከበርኩ ያለሁት በጣም ነው የማመሰግነው። አቶ ዳግማዊ በቀለ ከዚህ ቀደም የኮሮና ቫይረስ ኮቪድ አስራ ዘጠኝ ተገኝቶባቸው ካገገሙ ሰዎች ውስጥ አንዱ ናቸው። ይህን ቃለ መጠየቅ ለማድረግም ለማህበረሰቡ መልእክት ለማስተላለፍም ፈቃደኛ ስለሆኑ በአሜሪካ ድምፅ አድማጮች ስም በጣም አመሰግንዎታለሁ። እኔ ወንድ ይሁን ለዘገባው እናመሰግናለን። አድማጮች ዝግጅታችንን በዌብሳይታችን ለመከታተል የምትፈልጉ አማሪክ ዳት ቪኦኤ ኒውስ ዶት ኮም ላይ እንገኛለን። በፌስቡክ አት ቪኦኤ አማሪክ፣ በትዊተርም እንዲሁ ሃሽታግ ቪኦኤ አማሪክ ብላችሁ ፈልጉን፣ ተከተሉ፣ ተነጋገሩ። ስርጭቶቻችንን ከኦዲዮናው በተጨማሪም በእጅ ስልካችሁ ቪኦኤ ዳት ሆርን ዳት ሞቢ ላይ ታገኙናላችሁ። በዩቲዩብ ገጻችንም ቪኦኤ አማሪክ ብላችሁ ብትገቡ ታገኙናላችሁ። አስተያየቶቻችሁን አካፍሉን፣ ተወያዩ፣ ተነጋገሩ። ወደ ተከታዩ ዘገባ እንለፍ። ሕብረተሰቡ ስለ ኮሮና ቫይረስ ግንዛቤ ቢኖረውም ትግበራ ላይ ግን ብዙ እንደሚቀር አንዳንድ የባህር ዳር ከተማ ነዋሪዎች ይናገራሉ። ለዚህ ማሳያ ያደረጉት ደግሞ የእንቅስቃሴ እገዳ መነሳቱን ተከትሎ በትላንትናው ዕለት ለተከበረው የትንሣኤ በዓል የገበያ ውሎ የታየውን መዘናጋት ነው። አንድ የሚዲያና የኮሚኒኬሽን ባለሙያ ደግሞ መንግስት ከዚህ አንጻር ያለውን ክፍተት ለመሙላት አስገዳጅ የጤና አስተምህሮት ህጎችን ተግባራዊ ማድረግ ይጠበቅበታል ይላሉ። አስቴር ምስጋናው ዝርዝሩን ይዛለች። ወይዘሮ ምንትዋብ አስፋው የባህር ዳር ከተማ ነዋሪ ናቸው። የኮሮና ቫይረስ በኢትዮጵያ ውስጥ ከተከሰተ ወዲህ መንግስት ለህብረተሰቡ የግንዛቤ ማስጨበጫ ስራዎችን እየሰራ መሆኑን ይጠቅሳሉ። አስገዳጅ የሆኑ መመሪያዎችን እያወጣና ተግባራዊም እያደረገ ነው ይላሉ። እሳቸው እንዳብራሩት በማህበረሰቡ ዘንድ ያለው ከፍተኛ መዘናጋት ግን አሁንም ቀጥሏል ። ለዚህ በማሳያነት የጠቀሱት ደግሞ በባህርዳር ከተማ ተጥሎ የነበረው የእንቅስቃሴ እገዳ ከተነሳ በኋላ የታየውን የበዓል ገበያ ሁኔታ ነው። መንግስት የማህበረሰቡን ግንዛቤ በመፍጠርና ልዩ ልዩ ድንጋጌዎችን በማድረግ ከቫይረሱን ስርጭት ለማገድ ብዙ እንትኖችን አድርጓል። ማህበረዎችን ተጥለው በነበረበት ጊዜ ሁሉም በየቤቱ ሆኖ ጥንቃቄዎችን እያደረገ የመከላከል ስራ ይሰራ ነበር። ማህበረሰቡ ግንዛቤውን ይዟል ኦልሬዲ ጥንቃቄዎችን ያደረጋል። ስለዚህ ጥንቃቄዎችን እያደረገ ስራ መስራት ስላለበት በዓሉንም ለመዋል ባደረገው የገዳ ማንሳት እርምጃ ላይ ገዳው ሲነሳ ገበያውን ሲደራረጉ ዋለ። በጣም የሚያስገርመኝ ደግሞ ያየሁት ነገር እኔም ህጉን ያስፈጽማሉ የተባሉ አካላት ከማህበረሰቡ አራያ በመሆን ገንዘቡ በሚገበያዩት ግብይት ላይ እየቀደሙ ሲጋፉና ከማህበረሰቡ ጋር እንትን ሲገጥሙ ነው መታየታቸው ነው። አንድ ህግ በሚወጣበት ጊዜ ማህበረሰቡን በግዳጅም እያስመሰሉ ነው መታገል ያለብን እስኪገባው ድረስ ያልገባቸውም የሚያሽማጥጡም የተቀበሉ ቢኖሩ ብዙ እንደ መልካችን ባህሪያችንም የተለያየ ስለሆነ ህግ አስከባሪ ሰው ሊኖር ይገባዋል። እነዚህ ሰዎች ግን አሪያ ሆነው እውነትም ቫይረሱ ለቋል ወደ ማለት የሚደርስ የሚመስል አይነት ሲጋፉ ስለታየ ቫይረሱ ስርጭቱን አቁሟል ወይም ኢትዮጵያ ውስጥ አይገባም፣ ጥንቃቄ ማድረጉም ጥቅም የለውም ወደሚለው የተነገረ ነው የሚመስል እና ይሄን ነገር አሁንም ህግ አስከባሪ እስከ ሌለ ድረስ ህዝቡ የመርሳት የመዘናጋት ባህል ስለሚያሳይ የቫይረሱን ስርጭት በአጭር ጊዜ ውስጥ በሌሎች ሀገሮች የምንሰማውን ወደ ሀገራችን ሊመጣና አስከፊ ሁነታ ሊፈጠር ስለሚችል መንግስት ጥንቃቄ አድርጎ ህጎቹን ማስከበር እንዳለባቸው ነው የማሳሰቢያ የምንሰጥ። ማህበረሰቡን ከማንቃት ላይ ሌት ተቀን መሰራት አለበት። አቶ እንዳልካቸው ይሁንም የባህር ዳር ከተማ ነዋሪ ሲሆኑ የጸጥታም አስከባሪ ናቸው። ከበዓል ገበያ ጋር ተያይዞ የታየው መዘናጋት መንግስት ብዙ የግንዛቤ ማስጨበጫ ስራ መስራት እንዳለበት የሚያመላክት ነው ይላሉ። ገበያ ላይ ማህበረሰቡ እንደ ጸጥታ፣ ያስቸገረን ጉዳይ አለ። ምንድን ነው ወጥን ዶሮ፣ ከብትን በሚገዛበት ሰዓት ላይ ህዝቡ ምን እያደረገ ነው ያለ? የተረዳው የለም በአብዛኛው የተወሰኑ እሱን ሰዎች ግን በኮሮና ቫይረስ ምክንያት ራሳቸውን አቅበው በሽታውን ለመከላከል የሚያደርጉት ጥረት ይሄ የሚደነቅ ነው። ነገር ግን በአብዛኛው አሁን በበዓል ገበያ ላይ ግን የሚታየው በደሮም ሆነ በሽንኩርት ገበያ ላይ ግን መሀል ገበያ ላይ ህዝቡ መንቃት ባህሪ ብዛትም አልታየበትም። ሆቴል ቤቶች ከዋናው ቤት ትተው በስተጀርባ መጠጥ ይሸጣሉ። በጋራ ማህበረሰቡ ምንድን ነው ይህን የግል ሱሶቹን ከህይወቱ በላይ የማስቀደም ሁኔታ እያደረገ ነው ያለ ይሄን ቢጠነቀቅ ምንድነው፣ ፖሊስ ይገባል፣ ቤት ለቤት የሚያገኘውን ሰው ይይዛል። በተሰጠ ይሄ ኮማንድ ፖስት እንትን ላይ እየተከበረ ነው ያለ። ማህበረሰቡ ግን አሁን የጸጥታ ኃይሉን እንደገና በመሳደብ ምን ሰርተን እንብላ በማለት የማሸማቀቅ ስራ እየተሰራ ነው ያለ። እንደገናም ደግሞ መናገር የሚፈልገው መንግስት በሃይማኖት ተቋማት ውስጥ ላይ ገብቶ የቄስ ተማሪቶችን ምናምን ወስዶ ተጭኗል፣ በየቤታቸው ተበትነዋል። ሌላ ጥቆማ መስጠት የምፈልገው ምንድን ነው አረቂ ቤቶች ውስጥ ከአንድ ቤት ቀበሌ ስድስት ውስጥ ብንገባ ከአንድ ቤት ከሀያ አምስት ያላነሰ ሴት አለ። ያ ሴት ደግሞ ከአንድ ቦታ ተፋፍኖ ነው ነው የሚያድረው እነዚህን ሴቶች የመጡበት አድራሻ ከጎንደርም ጎጃም የሚባለ ቦታ የመጡበት ተጠንቶ ወደ የቦታቸው ቢበተኑ የሚዲያና ኮሚኒኬሽን ባለሙያ የሆኑት አቶ አየላናውጤ እንደሚሉት አንድን ሀገር የጤና ቀውስ ውስጥ የሚጥሉ እንደ ኮሮና ቫይረስ ያሉ ተግዳሮቶች ሲፈጠሩ መንግስት ሊከተል ይገባል የሚሉትን የኮሚኒኬሽን ስልት ያብራራሉ። አሁን ባለው የኮቪድ-19 ጉዳይ ላይ የሀገራት ተሞክሮ ሲታይ የስኬታቸው ሚስጥርም፣ ብዙ አደጋ ወይ ብዙ ጉዳት ያስከትለባቸው ሀገሮችም የወድቀት ሚስጥርም ሲፈተሽ ከሰሩት ውጤታማ የጤና አስተምሮ ጋራ የተያያዘ ነው። እንግዲህ ምን አይነት የጤና ኮሚኒኬሽን ስትራቴጂ ያስፈልጋል ያላልሽ አንዱ የማህበረሰቡን የመረዳት መጠን የሚጨምር የተግባቦት ስራ መሰራት አለበት ነው። ከሀያ አራት ሰዓት ባጠረ ጊዜ መረጃዎች መሰጠት አለባቸው። ያ ወደ ነውሌጅ ደረጃ እንዲያሳድግ የማህበረሰቡን አንድርሳን የሚጨምር ስትራቴጂዎች ይመከራሉ። ሁለተኛው ይሄ መተማመን የሚፈጠር እምነትን የመገንባት እምነትን የመመለስ የጤና አስተምሮ ስራ አንዱ የሚመከረው ነው። ሶስተኛው ትልቁ ነገር የጤና አስተምሮ ጉዳይ የባህሪ ለውጥ ነው። የሚያገኘውን መረጃ የያዘውን አመለካከት የመቀየር አመለካከቱን ከቀየረ በኋላ ደግሞ ቀጥሎ በባህሪው ላይ የሚመጣ ለውጥ ወንጣል በሽታውን ለመከላከል የሚጠቅሙ ባህሪዎችን ዲቨሎፕ ማድረግ ይጀመራል። ይህንን ወደሚያደርግ ደረጃ ባህሪ ለውጥ ካመጣ ወደ ውሳኔ ይመጣል። ትልቁ ነገር ግን ለምን ውጤታማ አልሆነም? መልስ ትክክል ነው። የባህሪ ለውጥ አልመጣም። ምን በሚያወት ይልቅ በሁለት መልኩ ነው የሚሆነው። አንዱ ምን ያህል ቅድም በዘረዘርኩት መንገድ የአስተምሮ ስራው ተሰርቷል፣ የሚለው መፈተሽ አለበት። የባህሪ ለውጥ ይፈልጋል የጤና ጉዳይ። የሰው ልጅ ባህሪ ደግሞ ውስብስብ ነው። የእኛ ባህሪ የባህል ውጤት ነው፣ የሃይማኖት ውጤት ነው፣ የአስተዳደጋቸው ውጤት ነው እና በዚህ አጭር ጊዜ ውስጥ ለውጥ ለማምጣት ከባድ ነው የሚሆነው። ሁለተኛ በዚህ በቀውስ ጊዜ የሰው ልጅ የሚሰማቸውን መረጃዎች የሚረዳበት መንገድም ይወስነዋል። ችግሩንም ሆነ መልእክቱም አቅልሎ ይመለከታል። ሰው በባህሪ ከገነባቸው ልምዶችና አስተሳሰቦች ለመውጣትም ያለመፈልግ ከምን ሰማው መረጃ ይልቅ ለረጅም ጊዜ ይዘን የኖርነውን ተሞክሮ የማመን አለ እና እነዚህ እንደምረስ ስታያቸው የባህሪ ለውጥ ረጅም ጊዜ ይፈልጋል። ትክክለኛ በዚህ ወቅት አንዱ ያስተምሮ መንገድ ነው። አስገዳጅ የሆነ በመቅጣት በመከልከል በመገደብ ላይ የተመሰረተ እርምጃ በእንዲህ አይነት ፈታኝ ወቅት ትክክለኛ የኮሚኒኬሽን ወይም ትክክለኛ ያስተምሮ መንገድ ነው። አስቸኳይ ጊዜ አዋጅ ምን በለው ከተሞቹን የሚመዝጋት እነዛም እኮ ነው። አሁን የአደጉ ሀገሮችን እንግዲህ የግንዛቤ ችግር ይኖርባቸዋል ተብለው የማይታሰቡ ጣሊያንን ብትወስድ፣ አሜሪካን ብትወስድ፣ ሌሎች ሀገሮችን ማህበረሰቡ በተደጋጋሚ በሚዲያ እየተነገረው ነገር ግን ኮንሰርቶች ላይ ይወጣል የተለያየ ስቴዲየሞች ይገኝ ነበረ። በዚህ ምክንያት በሽታው ተስፋፋ። እንግዲህ የእውቀት ችግር ነው ልትያችም እና አንዳንዴ እውቀት ወደ ባህሪ ላይቀየር ይችላል። ስለዚህ ዋናው ጉዳይ መንግስት ማስተማር አለበት። የሚሰማ ሰው ሊኖር ይችላል። አዳምቶ ወደ ተግባር መግባት የሚፈልግ ሰው ይኖራል። ሁሉም ህዝብ አይሰማም ብለሽ ልደመድም አይችልም። ትክክለኛው በዚህ ሰዓት ግን ትክክለኛው ያስተምሮ መንገድ መሆን ያለበት እኔ ከዚህ በኋላ ባለው ጊዜ አስገዳጅ የሆኑ ህጎችን እያወጡ እነዚህን አስገዳጅ የሆኑ ህጎች በሚመለከተው ህግ አስከባሪ አካላት በሚገባ እየተተገበረ እና በእንዲህ አይነት አስገዳጅ መንገድ ህዝቡን እያስተማር ስም ለሌላ ጊዜ የምታመጩው የባህሪ ለውጥ ካልሆነ መስጠቀም በዚህ ወቅት በሚዲያ በማስተማር ብቻ በማይክሮፎን በመቀስቀስ ብቻ ህዝቡ ከቤት ይቀመጣል ብሎ ማሰብ ከባድ ነው። አሁን መንግስት በጀመረው መንገድ አስገዳጅ ህጎችን ማውጣት ማውጣት ብቻ ሳይሆን በተገቢው ዲሲፕሊን እንዲፈጸሙ ማድረግ አለበት ብዬ ነው የማምነው። በአማራ ክልል በአራት ከተሞች ተጥሎ የነበረው የእንቅስቃሴ እገዳ በቅርቡ መነሳቱ ይታወቃል። ዋና ከተማዋን ባህር ዳርን ጨምሮ በአማራ ክልል እስከ ዛሬ ድረስ አምስት ሰዎች የኮሮና ቫይረስ ተገኝቶባቸዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር። ኤደንን ለዘገባዋ እናመሰግናለን። ወደ ተከታዩ ዘገባ እንለፍ። የዓለም የጤና ድርጅት ዩናይትድ ስቴትስ ለድርጅቱ የምትሰጠውን መዋጮ ማቋረጧ አፍሪካ ውስጥ የኮሮና ቫይረስ ስርጭትን ለመቆጣጠር የያስኩትን ጥረት ያሰናክላል የሚል ስጋት ያለው መሆኑን አስታወቀ። ከኮሮና ቫይረስም ሌላ በክትባት መከላከል የሚቻሉ በሽታዎችንም የአህጉሪቱ አገሮች የክትባት መርሃ ግብሮችን ለመሰረት ስለሚገደዱ በሽታዎቹ ሊስፋፉ እንደሚችሉ ያለውን ስጋት ገልጿል። ሲሞን ማርክስ ከአዲስ አበባ የላከውን ዘገባ ቆንጅታዬ ይዘዋለች። ፕሬዝደንት ዶናልድ ትራምፕ ዩናይትድ ስቴትስ ለዓለም የጤና ድርጅት የምትሰጠውን ገንዘብ ለማቋረጥ ባለፈው ሳምንት ያደረጉት ውሳኔ የአፍሪካ ሀገሮች ኮሮና ቫይረስን ብቻ ሳይሆን እንደ ወባና ኤች አይቪ ኤድስ የመሳሰሉ ሌሎች ገዳይ በሽታዎችን ለማስወገድ እንዳይበቁ ሊያደርግ ይችላል ሲሉ አንድ የዓለም የጤና ድርጅት ከፍተኛ ባለስልጣን ለቪኦኤ ተናግረዋል። የዜና ማየትን ታለመ የልጅነት ሽባና ኤችአይቪ ኤድስን አስመልክቶ ደብሊውኤችኦ አፍሪካ ውስጥ ለሚንቀሳቀስባቸው መርሃ ግብሮች ዋናውን የገንዘብ ወጪ የምትሸፍነው ዩናይትድ ስቴትስ ነች። ከዓለሙ የጤና ድርጅት የዘንድሮ የአውሮፓውያን 2020 2021 በጀት አመት ከሚያስፈልገው 4.8 ቢሊዮን ዶላር ውስጥ ዩናይትድ ስቴትስ 400 ሚሊዮን ዶላር ልትሰጥ ቃል ገብታለች። የዘንድሮው በአብዛኛው የገባ ይሁን እንጂ አሁን የተወሰደው የገንዘብ ድጋፉን የማቋረጥ ውሳኔ የሚያስከትለው ጉዳት ቀጣዩ 2021 ላይ ጎልቶ መሰማት እንደሚጀምር ነው የድርጅቱ ባለስልጣናት የሚናገሩት። ሚሼል ያዎ በአፍሪካ የደብሊዩ ኤችኦ ቢሮ የአጣዳፊ መርሃ ግብሮች ኃላፊ ናቸው። እንዲህ ሲሉ ለቪኦኤ አስረድተዋል። አንድ ሀገር ውስጥ የቴክኒክ ድጋፍ ለመስጠት ጭምር ያንን ድጋፍ የሚሰጥ አካል ለመመደብም ጭምር የምንችለው በዚህ እርዳታ ነው። ለምሳሌ ወባን መቆጣጠር የመሳሰሉ ፕሮግራሞች በዚህ ሀገር ውስጥ ባለ የዓለም የጤና ድርጅት ቢሮ ያልተቋረጠ ድጋፍ መታገዝ አለባቸው። እነዚህና አንድ በሽታን በሚመለከት ልዩ መመሪያዎችን የሚያሰናዱ ባለሙያዎችን ስናሰባስብ በዚህ ድጋፍ እየተረዳን ነው፣ ኤች አይ ቪን ለሚመለከቱ አንዳንድ አቅርቦቶችም ጭምር። ስለዚህ ይህ ሁሉ ክፍተት ካልተሸፈነ ችግር ይገጥመናል። ለዘንድሮ በጀት የሚያስፈልገው ወጪ የተመደበ ቢሆንም ታዲያ የቀጣዩ ዓመት ጉዳይ አሳሳቢ እንደሚሆን ነው ባለስልጣኑ ያመለከቱት። ኮቪድ አስራ ዘጠኝን በተመለከተ አንዳንዶቹ የቴክኒክ ባለሙያዎች ከሌላ መርሃ ግብር ያዞሩ ናቸው ናቸው። በእርግጥም ብዙዎቹ የቅጥር ኮንትራቶቻቸው ተራዝመውላቸዋል። ምናልባት ግን ከሚቀጥለው ዓመት ጀምሮ በቂ ገንዘብ ካላገኘን አንዳንድ ሰራተኞችን መቀነስ ይኖርብናል። አንዳንዶቹ ለዚሁ ብለን ከሌላ ቦታ ያዛወርናቸው ስለሆኑ እዚያም ሌላ ችግር መፍጠሩ አይቀርም። ይመጣሉ የማይቀር ነው። የዓለም የጤና ድርጅት ፈጥኖ ለኮቪድ ወረርሽኝ ምላሽ አልሰጠም ወይም ቻይና ተኮር ወይም ቲፎዞነት ታይቶበታል የሚሉ ነቀፌታዎችን ዶክተር ሚሼል ያኦ አውግዘዋል። በአውሮፓውያን ከጥር አንድ ቀን አንስቶ ድርጅቱ ኮሮና ቫይረስ መጀመሪያ ወደ ተቀሰቀሰባት ወደ ውሃን ተጉዞ የወረርሽኙን ይዞታና አደጋ የተመለከተ ሪፖርት የሚያቀርብ ዓለም አቀፍ የባለሙያዎች ቡድን አሰማርቶ እንደነበረ አስታውሰዋል። የዓለም የጤና ድርጅት ከሌሎች የመንግስታቱ ድርጅት መስሪያ ቤቶች ጋር በመተባበር በአዲስ አበባ በኩል ለአፍሪካ ሀገሮች የሕክምናና የግል መከላከያ ቁሳቁስ መላክ ጀምረዋል። የዓለም የምግብ ፕሮግራም አውሮፕላኖችም የአጣዳፊ ሕክምና ሰራተኞችን ካለፈው ሳምንት ጀምረው በአህጉሪቱ ዙሪያ ማጓጓዝ ጀምረዋል። ይሁንና እንደ የመተንፈስ አጋዥ መሳሪያዎችና የአጣዳፊ ሕክምና አልጋዎች የመሳሰሉት መሰረታዊ ቴክኒካዊ ግብአቶች ላይ ያለው የጎላ እጥረት ነው። የአህጉሪቱም በርካታ ፖሊሲ አውጪዎች ስጋት ላይ የጣለው የአፍሪካ የበሽታዎች ቁጥጥር ማዕከል ሲዲሲ ዲሬክተር ጆን ኢንኬንሳንግ ሶንግ ባለፈው ሳምንት ለቪኦኤ በሰጡት ቃል አንድም የህሙማን የመተንፈስ አቅም አጋዥ መሳሪያ ቬንቲሌተር የሌላቸው ቢያንስ አስር የአፍሪካ ሀገሮች እንዳሉ ገልጸዋል። ሌላው የአህጉሪቱን የጤና ባለስልጣናት ስጋት ላይ የጣለው ደግሞ የኮቪድ-19 ወረርሽኝ ቀውስ ለሌሎች በሽታዎች በሚሰጠው ትኩረት ላይ የሚያስከትለው አንደምታ ነው። በዓለም የጤና ድርጅት መረጃ መሰረት ኢትዮጵያ፣ ደቡብ ሱዳን፣ ቻድ እና ጊኒ ካለፈው መጋቢት እስከ መጪው ሰኔ ድረስ ሊያካሂዱት የነበረውን የኩፍኝ መከላከያ ክትባት ዘመቻ ለሌላ ጊዜ አስተላልፈዋል። የዓለም የጤና ድርጅት ኩፍኝና የልጅነት ልምሻ እንዲሁም ሌሎች በክትባት መከላከል የሚቻሉ በሽታዎች በብዛት ይዛመታሉ የሚል ስጋቱን ሲያሰማ ቆይቷል። የዜናና የትንታኔው መጽሔት የሚስተናገዱበት ክፍለ ጊዜ ተጠናቀቀ። ቆንጅት ታዬን ለዘገባው እናመሰግናለን። ከዚህ በሳምንት ሰባት ቀን ከምሽቱ ሶስት ሰዓት እስከ አራት ሰዓት በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከምናቀርብላችሁ መደበኛ ዝግጅታችን በተጨማሪ በ19ና በ25 ሜትር ባንድ አጭር ሞገድ ከምሽቱ ሁለት ሰዓት እስከ ምሽቱ ሁለት ሰዓት ተኩል ጋቢና በሚል ርዕስ የሚቀርብላችሁን ስርጭት እንድታዳምጡ እንጋብዛለን። ለሞባይል ስልኮቻችሁ፣ ታብሌቶችና መሰል መሳሪያዎቻችሁ ደግሞ የቪኦኤን አፕ በነጻጭ ናችሁ ዝግጅታችንን በቀላሉ ማግኘት ትችላላችሁ። ፕሮግራማችን እስከ ምሽቱ አራት ሰዓት ይቀጥላል። ወደ ተከታዩ ሳምንታዊ ዝግጅቶቻችን ወደሚስተናገዱበት ክፍለ ጊዜ እንለፍ። በአዲስ አበባ የሚገኙ መኪናዎች ከዛሬ ማለትም ከሚያዝያ 12 2012 ዓ ም ጀምሮ መንቀሳቀስ የሚችሉት በፈረቃ ብቻ መሆኑን የኢትዮጵያ መንግስት አስታውቋል። የቤት መኪናዎች ማለትም ኮድ ሁለት ተሽከርካሪዎች በፈረቃ እንዲንቀሳቀሱ የተወሰነው የኮቪድ-19 ወረርሽኝን ለመከላከል በወጣው የአስቸኳይ ጊዜ አዋጅ ማስፈጸሚያ መሰረት መሆኑን የፌዴራል ትራንስፖርት ባለስልጣን ዋና ዳይሬክተር ለአሜሪካ ድምፅ አብራርተዋል። ዛሬ ለምሳሌ የማሽከርከሩ ተራ የታርጋ ቁጥራቸው የመጨረሻ ጎዶሎ ቁጥር የሆኑት ነበር። ነገ ደግሞ ሙሉ ቁጥሮች እና ዜሮ መንገዱን ይረከባሉ ተብሏል። ዘርዘር ላለው ዘገባ ደግሞ ፀሐይ ዳምጠው አየሩን ትረከባለች። የፌዴራል ትራንስፖርት ባለስልጣን እንዳብራራው የአስቸኳይ ጊዜ አዋጁን ለማስፈጸም በወጣው የትራንስፖርት ዘርፍ አፈጻጸም መመሪያ መሰረት ለአዲስ አበባ ከተማ የወጣው የቤት ተሽከርካሪዎች ወይም ኮድ ሁለት መኪናዎች ፈረቃ ዛሬ ሰኞ ተግባራዊ መሆን ጀምረዋል። የፌዴራል ትራንስፖርት ባለስልጣን ዋና ዳይሬክተር አቶ አብዲሳ የደታ ተሽከርካሪዎቹ በፈረቃ እንዲንቀሳቀሱ የተደረገበትን አላማ ለአሜሪካ ድምፅ አብራርቷል። ለግልና ለቤተሰብ የሚያገለግሉ የቤት ተሽከርካሪዎችም ሁላቸውም በአንድ ቀን በአንድ ጊዜ ከተማ ላይ ተሰማርተው መንገዶችን ከሚያጨናንቁ፣ ቢያንስ ለሁለት ተከፍለው የስምርት መጠኑን ለመቀነስ ሶሻል ዲስታንሲንግ አስተሳሰብን ተግባራዊ ለማድረግ አሁን ያለው በከፊል አስቸኳይ ጊዜ አዋጁ ሰዎች ቤታቸው እንዲቆዩ ከአቅም በላይ የሆነ ወሳኝ የሆነ ጉዞ እንቅስቃሴ በሚፈጠርበት ጊዜ ደግሞ ራሳቸውን ተጠንቅቆ እንቅስቃሴ እንዲያደርጉ የተወሰነበት ብ ስለሆነ ዛሬ ሙሉ በሙሉ ተሽከርካሪዎችን በዚህ መሪ መሰረት መካንና የስምር ሰዓት ተግባራዊ የሚደረገው ከዛሬ ጀምረው ነው። በዚህ መሰረትም የሰሌዳ ቁጥራቸው መጨረሻ ጎደሎ የሆነ ተሽከርካሪዎች መንቀሳቀስ የሚችሉት ሰኞ፣ ሮብና አርብ ሲሆን የሰሌዳቸው የመጨረሻ ቁጥር ሙሉ ወይም ዜሮ የሆነ ተሽከርካሪዎች ደግሞ መንቀሳቀስ የሚችሉት ማክሰኞ፣ ሐሙስ እና ቅዳሜ ብቻ ነው። እሁድ ዕለት ደግሞ ሁሉም ተሽከርካሪዎች መንቀሳቀስ እንደሚችሉ ተገልጿል። ከዚህ በፊት በሀገር አቋራጭ ተሽከርካሪዎች መናሪያዎች አካባቢ ይታይ የነበረው የሰዎች መብዛትና መጨናነቅ ለመቀነስ ከዛሬ ጀምሮ በአዲስ መልክ የስምርት መሻሻሎች መደረጋቸውንም አቶ አብዲሳ ጠቁሟል። በዚህ መሰረትም የኮሮና ቫይረስ ስርጭትን ለመከላከል እና አካላዊ ርቀትን ለመጠበቅ ከአዲስ አበባ ወደ ተለያዩ የሀገሪቷ ክፍሎች በሚወጡ የሀገር አቋራጭ አውቶቡሶች ስምሪትና የመውጫ ሰዓት ላይ ለውጥ መደረጉን አቶ አብዲሳ አስታውቋል። የስምርት መጠናቸውም እንዲገደብ በተወሰነ ደረጃ መደብደብ የተደረገበት እና የስምርት ሰዓቱም እንደዚሁ በአውቶቡስ ተራዎች አካባቢ ላይ በጣም በተነባበረ አይነት እና ሰዎች በተሰበሰቡበት የሚሰጠውን ስምርት በተቻለ መጠን ከጠዋቱ አስራ ሁለት ሰዓት ጀምሮ እንደየ አካባቢው እንደየ መዳረሻው ርቀት ከአስራ ሁለት ሰዓት ጀምሮ እስከ ስድስት ሰዓት እንዲሆን ማለት ጠዋት አስራ ሁለት ሰዓት፣ ሁለት ሰዓት፣ አራት ሰዓት፣ ስድስት ሰዓት ላይ እንዲሆን በማድረግ ወደ መሳፈሪያ ቦታዎች ላይ የሚጨናነቀውን የሰው ሀይል ቁጥር መቀነስ ላይ ያነጣጠረን መጠነ ጭነትን መቀነስ ነው። ተሽከርካሪዎች ከመጫን አቅማቸው በአምሳ ፐርሰንት ቀንሰው እንዲጭኑ በስምርትም እንደዚሁ በማሻሻው ከዚህ ቀደም በየሌቱ በአማካይ ስምርት ይሰጥባቸው የነበሩት ሁለት መቶ ሰላሳ ሁለት ልዩ ልዩ የሀገር አቋራጭ መስመሮች ስልሳ በመቶ በመቀነስ በየሌቱ በአማካይ እስከ ሰማኒያ ሁለት መስመሮች ብቻ እንዲኖሩ መደረጉንም አስረድቷል። የአዲስ አበባ ከተማ የቤት መኪናዎች ወይም የኮድ ሁለት ተሽከርካሪዎች ፈረቃ የማይመለከታቸውና እንደ የስራቸው ጸባይ በሁሉም ቀናት እንዲያሽከረክሩ በተቋማት በኩል በሚቀርብ ጥያቄ የሚፈቀድላቸው እንደሚኖሩ ነው አቶ አብዲሳ ያስገነዘቡት። እንግዲህ በተለይ ከሁለት ቁጥር ተሽከርካሪዎች ጋር በተያያዘ በልዩ ሁኔታ የተቀመጠው በኮቪድ አስራ ዘጠኝን በመከላከል ሂደት በቀጥታ ተሳታፊ የሆኑ አካላት ካሉ እነሱ ተቋማቶቹ በሚያቀርቡት ጥያቄ መሰረት ታይቶ የሚፈቀድ ልዩ ፍቃድ ይሰጣቸዋል። ያንን ልዩ ፍቃድ የትራንስፖርት ባ ማንኛውም ግለሰብ የወጣውን ደንብና መመሪያ ተግባራዊ የማድረግ ግዴታ አለበት፣ ያሉት ዋና ዳይሬክተሩ ደንቡን የሚተላለፉ አካላት ሕጋዊ እርምጃ ይጠብቃቸዋል ብለዋል። ለአሜሪካ ድምፅ ፀሐይ ዳምጦነኝ ከአዲስ አበባ ዘገባው እናመሰግናለን። አድማጮች፣ እስቲ ስልክ ቁጥራችንን እናስታውሳችሁ 2022059942 ነው። በዚህ ስልክ ቁጥር በመደወል የውስጥ መስመር 14 ብላችሁ መልእክት ካስቀመጣችሁ ይደርሰናል። ሆርን አት ቪኦኤ ኒውስ ዶት ኮም የኢሜል አድራሻችንንም ተጠቀሙ። የምሽቱ የአየር ስርጭት ፕሮዲውሰር ብርሃን ኃይሉ፣ የዌብና የማህበራዊ መገናኛ ፕሮዲውሰራችን ደግሞ አበባየው ገበያው ነች። ዋና ያዘጋጅ ትዝ ተበላቸው እያስተናገድኳችሁ ያለውት ያለሁት ጽዮን ግርማ ነኝ። እስከ ምሽቱ አራት ሰዓት አብረናችሁ ነን። አብራችሁን ሁኑ። ወደ ተከታዩ ዝግጅት እንለፍ። ከመካከለኛው ምስራቅ እንደመጣና ከለይቶ ማቆያ ማምለጡን የሚናገር ግለሰብ ደቡብ ወሎ ዞን ሀርቡ አካባቢ ለፖሊስ እጅ መስጠቱ ተገለጸ። ግለሰቡ በለይቶ ማቆያ መቆየቱን የሚያረጋግጥ መረጃ አለመገኘቱን የዞኑ ጤና መምሪያ ገልጿል። የወሎ ዘጋቢያችን መስፍን አራጌ ዝርዝሩን ያስደምጠናል። ከወራት በፊት አዲስ አበባ ውስጥ ወደ ለይቶ ማቆያ ማዕከል እየተወሰደ የነበረ ግለሰብ አምልጦ ወደ ደቡብ ወሎ ለጋምባ ወረዳ ሊገባ ሲል በቁጥጥር ስር የመዋሉ ዜና በበርካታዊ አካባቢው ነዋሪ ዘንድ የተቀላቀለ ስሜት ፈጥሮ አልፏል። ጥርጣሪና ድንጋጤ፣ ፍርሃትና ግርምት። ባለፈው አርብ ደግሞ ከዓመታት በላይ ሳዑዲ አረቢያ ውስጥ ኖር ያለው ያለ ና ከለይቶ ማቆያ ማዕከል ከጓደኞች ጋር አምልጭ የመጣው ያለ ግለሰብ ለሀርቡ ከተማ ፖሊስ እጁን ሰጥቶ በቁጥጥር ስር መዋሉ ተሰምቷል። የደቡብ ወሎ ዞን ጤና መምሪያ ኃላፊ አንተ ከነህዳን መላሽ ስለ ጉዳዩ እንዲገልጹልኝ ጠይቂያቸው ነበር። ለአንድ ወር ከአስራ ሁለት ቀን አዲስ አበባ ኳራንቲን ላይ ቆይቻለሁ ነው እያለ ያለው። ጉዳዩን ቼክ ለማድረግ ወደ ጤና ጥበቃ ሚኒስተር ቼክ ተደርጓል። አንድ ወር ከአስራ ሁለት ቀን የቆየ ሰው የለም ነው የሚሉት። አንድ ወር ከአስራ ሁለት ኳራንቲን ላይ አይቆይም። ሲጀመርም ሁለተኛው ኳራንቲን የት አካባቢ ነው? አንድ ወር ከአስራ ሁለት ቀን የቆየ የሚል መረጃ ስንጠይቅ ኤርፖርት ግቢ ውስጥ ነው ቆየው እያለ ያለው ግለሰቡ። ኤርፖርት ግቢ ውስጥ አይቆይም። ያው ኤርፖርት ግቢ ውስጥ ማቆያ ስለሌለ ማለት ነው። ሆቴል አንድ ውስጡ ላይ ነው ሊቆይ የሚችለው። እሱ ላይ የመቆየት አቅም የለውም። ያገኛ እዛ አካባቢ ባሉ ባቆያዎች ይቆያል በሚል መረጃው እንዲጣራ ተደርጎ ነበር። ደረሰን መረጃ ቦሌ ትምህርት ቤቶች ላይ አቆያ ከዚህ በፊት እንደነበሩ ነው። እዛ ላይ ሊስቱ እንደሌለ በተመሳሳይ ያሳውቀውናል። ይህ ስም ዝርዝሩ እዛም ላይ የለም። እዛ ኤርፖርት ውስጥ ባለ አንድ ክፍል ውስጥ አቆዩን ነው እያለ ያለው። ብር ሰጥቼ ነው ወጣሁ እያለ ያለው። አስራ ሶስት ነን ነው እያለ ያለው። ግለሰቡ ናሙና መስጠቱን ለምርመራ አካላትና ለጤና ባለሙያዎች መናገሩን አቶ አንተነህ ገልጸው ምርመራ መውሰዱን የሚያረጋግጥ መረጃ ግን አለመገኘቱን ጠቅሰዋል። አስራ አምስት ቀን በፊት ሰጥቶ እንደነበረ ነው እያነሳ ያለው። ይህም ደግሞ አስራ አምስት ቀን አሁን የሚቆይ የሳምፕል ምርመራ የለም ሚስ ተደርጎም ሆን በሚል ከኢትዮጵያ ህብረተሰብ ጤና ስቴዎች ያሉት ሰዎች ጋርም ክልልም ጤና ቢሮ ጋር ተደዋውለን ነበር። የተሰጡት ሳምፕሎች በሙሉ በተለይ ከአረብ ሀገር የሚመጡት ቅድሚያ ተሰጥቶ እንደሚሰራላቸው ነው እየተረጋገጠ ያለው። እንግዲህ ግለሰቡ ወጥተን ብር ሰተን አምልጠን መጣን፣ ይህን እዚህ አካባቢ ስደርስ በስልክ እያወራሁ ነበር ነው እያለ ያለው። ከዛ ወርጄ ህዝቤን አልበክልም በሚል እያነሳ ነው ያለ። ግለሰቡ የሚናገራቸው የተዛቡና እውነትነት የጎደላቸው መረጃዎች የምርመራ ሂደቱ ላይም ተጽዕኖ ማሳረፉን አልደበቁም። ኮምቦልቻ ቀበሌ አምስት ነው የተወለድኩት። አባቴ ታዋቂ ናቸው፣ ሆቴል አጠገብ የሆነ ሆቴል ስም እየጠቀሰም ነበር። መጋዘን አለው አባቴ የሚል ነገር አንስቶ ነበር። እሱ በሰጠን መረጃ ድረስ ከተማ አስተዳደሩ ጋር ሆኖ አካባቢውም ቤተሰቦቹን ለማግኘት ሰፊ ጥረት ተደርጎ ነበር። እሱ የሚጠቅሰው ግለሰብ ኮምቦልቻ ላይ እንደሌለና መጋዘንም ቢሆን እሱ ባለው እንደሌለ ለማጣራት ጥረት እየተደረገ ነው ያለው በርዘር የጤና ጥበቃ ሚኒስቴር እየተጣራ ያለበት ሂደት ነው ያለው። ወደፊት እንግዲህ የሚሆነውን መረጃ በጋራ መከታተል ነው ያለብን። በእኛ በኩል ሳምፕል እንዲወሰድበት ዛሬ እየተደረገ ነው ያለው። ግለሰቡ ብቻዬን አይደለሁም ብዙ ሰዎች ጋር ነው የመጣሁት የሚልም መልእክት እንዳስተላለፈ ነው የተሰማው። እነዚህን ሰዎችስ ከመከታተል አንጻር በእናንተ በኩል ይሰራችሁት አለ? ወርጌሳ አካባቢ የገባለ የሚል እንትን አለው ሐይቅ የገባለ ደሴ የገባለ ወረና የሄዷለ ይላል። ግማሾቹም በጎጃም በኩል ነው የገቡት የሚል መረጃ ነው እየሰጠ ያለው። እኛ ጋር የገቡትን ሰዎች ማግኘቱ ከባድ ቢሆንም ብቻ ስለሆነ እየሰጠ ያለው ግን አዲስ ሰሞኑን የገባ ሰው አለው የሚለውን በየአካባቢው አሰሳ ተደርጓል ባለው ልክ ማግኘት አልተቻለም። በተደጋጋሚ ከሚነሱት ቅሬታዎች ውስጥ አንዱ በወሎ አካባቢ በርካታ ከአረብ አካባቢ የሚመጡ ሰዎች አሉ። እንዲህ አይነት ባልተጠበቀ ሁኔታ የመግባት በህገወጥ መልኩ የመሽለክ ነገር ሊኖር ስለሚችል ምርመራ ጣቢያ እንዲቋቋም በማድረግ በኩል የሞከራቸው ጥረት አለ። እውነት ነው። በዋናነት እንደኛ ዞን በወረባቦ አራባቴ፣ ቃሉ በኩል በባቲ ባቲ ከኦሮሚያ ዞን እራሱ እየሰራ ያለ ከዛ አልፎ ደግሞ እኛ ዞን ይ ላይ ሊገቡ ስለሚችሉ ገርባ ላይ ማጠናከር አለብን ብለን ሰሞኑን እየሰራን ነው ያለነው። ከዛ በተጨማሪ በአዲስ አበባ የተለያዩ በሮችን ተጠቅመን በኢንፍራሬድ ቴርሞሜትር በመጠቀም ለመለየት ጥረት እየተደረገ ያለበት ሂደት ነው ያለው። እንደተባለው ክፍተቶች አሉ። በተለያየ ምክንያት ሰው እየገባ ነው። አሁንም መስመር ከመከፈት ጋር ትራንስፖርት፣ እንቅስቃሴ ከመፈቀዱ ጋር ተያይዞ የተለያዩ ጥሮች ወደ ዞናችን እንደሚገቡ ታሳቢ እየተደረገ ነው። እሱንም ለመፍታት ጥረት ይደረጋል። የአርቡ ከተማ ፖሊስ ጽህፈት ቤትን አዛዥ በተንቀሳቃሽ የእጅ ስልክ መስመራቸው ለማግኘት ብችልም ስራ ላይ መሆናቸውን ገልጸው ስልክ ምልልሱን አቋርጠውታል። አስተያየታቸውን ለአሜሪካ ድምጽ ሬዲዮ የሰጡ ግለሰብ እንደሚሉት መረጃዎችን በቸልታ ማለፍ አይገባም። በኮሮና ቫይረስ ሊመጣ የሚችለውን ችግር ተጠያቂነትን በማስፈን ጭምር መከላከል አስፈላጊ ነው። እንደ አስተያየት ሰጭው መረጃ ሳይናቅ፣ የመንግስት አካላቶችም አሁን ይሄኛው ሰውዬ እንደዚህ እንደዚህ ተብሎ ተነገረ ሲባል ከመደናገጥና መረጃውንም መንግስት ችላ ከሚለው ከመጨረሻ ተከታትሎ ተጠያቂዎች ካሉ እንዲጠየቁ፣ ህብረተሰቡም ደግሞ እንደዚህ ነገሮች ሳይደናገጥ ራሱን ጠብቆ ተራርቆ መኖርን ጥሩ ይሆናል ይሆናል። ከአረብ ሀገራት የሚመጡ የወሎ አካባቢ ተወላጆች በሕገ ወጥ መንገድ ወደ መኖሪያ አካባቢያቸው እየገቡ ስለሆነ ብዙሀኑን ለኮሮና ቫይረስ እንዳያጋልጡ የሚመለከተው አካል ጥንቃቄ እንዲያደርግም ጠይቀዋል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ መስፍንን ለዘገባው እናመሰግናለን። አድማጮች ወደ ተከታዩ መሰናዶ እንለፍ። አፍሪካ ነክ ርዕሶች ቡርኪና ፋሶ ውስጥ በተከሰተው ያለመረጋጋት ሁኔታ፣ በማያቋርጥ የጥሪት እጥረት ምክንያት ሀገሪቱ ወደ ሰብአዊ ቀውስ እያመራች ነው ሲል የተባበሩት መንግስታት ድርጅት የስደተኞች ጉዳይ ክፍል መግለጹን የአሜሪካ ድምፅ ዘጋቢ ሊሳ ሽላይን ከጄኔቫ በላከችው ዘገባ ጠቁማለች። ከናይሮቢ የተላከው የኤፕሪል ሶ ዘገባ ደግሞ በኬንያና በአንዳንድ የአፍሪካ ሀገሮች በጠና የታመሙ ሰዎች የህክምና ሁኔታን በሚመለከት ያብራራል። በዛሬው የአፍሪካ ነክ ርዕሶች ፕሮግራማችን አዳነች ፍስሃዬ የሁለቱም ዘገባዎች አጠናቅራ ታቀርብልናለች። ቡርኪና ፋሶ ያለው ሰብአዊ ቀውስ እንዳይበቃ ኮቪድ-19 ወረርሽኝ በፍጥነት እየተስፋፋ መሆኑ ታውቋል። የዓለም የጤና ድርጅት እንደሚለው የኮሮና ቫይረስ መዛመትን በሚመለከት ቡርኪና ፋሶ ከአፍሪቃ ሶስተኛዋ ሀገር ሆናለች። በሌላ በኩል ደግሞ ሀገሪቱ ከዓለም እጅግ የፈጠነ የመፈናቀል ቀውስ እንደገጠማት የተባበሩት መንግስታት ድርጅት ገልጿል። ካለፉት 16 ወራት ወዲህ ወደ 840 ሺህ የሚጠጉ ሰዎች በግጭትና በድርቅ ምክንያት ከመኖሪያቸው ለመፈናቀል እንደተገደዱ ታውቋል። የተባበሩት መንግስታት ድርጅት ከፍተኛ የስደተኞች ኮሚሽነር ጽህፈት ቤት ቃል አቀባይ ባባር ባሎች በገለጹት መሰረት ርቀው በሚገኙት የሀገሪቱ ክፍሎች ባለው ከባድ ምድረ በዳ መሰል ሁኔታና አማጽያን በህዝቡ ላይ በሚያደርሱት ጭካኔ የተሞላበት ጥቃት ብዙ ሰዎች አደጋ ላይ ናቸው። ባባር ባሎች ያብራራሉ። በመቶዎች ሺዎች የሚቆጠሩ ሰዎች ትንንሽ ልጆችም ጭምር ሜዳ ላይ ለመዋል እና ለማደር ተገደዋል። ሰዎች በመንደሮቻቸው ላይ ስለሚደርሰው አሰቃቂ ጥቃት ይናገራሉ። ትልልቆችና ትንሽ ወንዶች ይገደላሉ፣ በሴቶች ላይ የወሲብ ጥቃት ይፈጸማል፣ ቤቶች ይዘርፋሉ፣ ትምህርት ቤቶች ከሌሎች መሰረተ ልማቶች ጋር ይወድማሉ፣ በማለት ባሎች አብራርተዋል። የተባበሩት መንግሥታት የስደተኞች ከፍተኛ ኮሚሽነር ታዲያ የሰዎችን ተጨማሪ ሥቃይ የማስወገድ ተግባር በፍጥነት መተግበር የሚገባው መሆኑን በመግለጽ አስጠንቅቀዋል። በአሁኑ ወቅት ርቀው በሚገኙት የቡርኪና ፋሶ ክፍሎች ያሉት 350 ሺህ የሚሆኑ ነዋሪዎች በአስቸኳይ መጠለያና የምድረ በዳውን ሙቀት ለመቋቋም የሚያስችላቸው ውሃ ያስፈልጋቸዋል ይላል ከፍተኛው የስደተኞች ኮሚሽነር። የታጠቁ ቡድኖች የሀገሪቱ ማዕከላዊ ኖርደንና የሳህል ቀጠናዎችን እያመሱ በመሆናቸው ሰዎች የፍርሃትና የሰቀቀን ኑሮን እንደሚገፉ የስደተኞቹ አገልግሎት ተቁሟል። ጸጥታ ሁኔታ የተጠናከረ ቢሆንም አማጽያኑን ጥቃት ከማካሄድ አላገዳቸውም። በፖሊስና በወታደራዊ ኃይል፣ በሲቪሎች፣ በትምህርት ቤቶች፣ በጤና ማዕከሎችና በሌሎች የሀገሪቱ መሰረተ ልማቶች ላይ ጥቃት ማካሄዱን እንደቀጠለ ታውቋል። የተባበሩት መንግስታት የስደተኞች ከፍተኛ ኮሚሽነር ከሀገሪቱ ባለሥልጣኖችና ከሌሎች የረድኤት ድርጅቶች ጋር በመተባበር ከመኖሪያቸው ለተፈናቀሉት በአስቸኳይ መጠለያና ሌሎች አስፈላጊ ረድኤቶችን ለማቅረብ እየጣሩ መሆናቸውን የአገልግሎቱ ቃል አቀባይ ባባር ባሎች ገልጸዋል። ይሁንና እነዚህ ነፍስ አድን እንቅስቃሴዎች በጸጥታ ጉድለት፣ በቀጣይ የገንዘብ የቁሳቁስና የሰራተኞች እጦት ምክንያት እየተሰናከሉ መሆናቸውን ባሎች መግለጻቸው አልቀረም። የምስራቅ አፍሪካዊቷ ሀገር ኬንያ ደግሞ ዓለም አቀፍ የጤና ድርጅት የጤና ጣቢያ አስተዳደርን አስመልክቶ ባወጣው መመሪያ መሰረት ከመላ የኮቪድ-19 በሽተኞች መካከል 14 ከመቶ የሚሆኑት ሆስፒታል ገብተው መታከም ብቻ ሳይሆን ኦክሲጅን ወይም ለመተንፈስ የሚያስችላቸው መሳሪያ ያስፈልጋቸዋል። በጠና የሕክምና ክፍል መታከም የሚያስፈልጋቸው የቫይረሱ በሽተኞች አምስት ከመቶ ብቻ ቢሆኑም የብዙ የአፍሪቃ ሀገሮች የጠና ሕክምና ክፍሎች አሁን ካሏቸው በሽተኞች በላይ ለማከም የሚችሉበት አቅም እንደሌላቸው ታውቋል። የኬንያ የጤና ጥበቃ ፌዴሬሽንና የጠና ህመም ህክምና ማህበር በገለጹት መሰረት ኬንያ ውስጥ 518 በጠና የታመሙ በሽተኞች የሚሰኙባቸው አልጋዎች አሉ። ሆኖም ሁሉም በተሟላ ይሰራሉ ማለት እንዳልሆነ ተገልጿል። ከቅርብ ጊዜያት ወዲህ የአይሲዩ ማለት የጠና ህመም ህክምና ክፍሎቻቸውን ባሰፉ የሪፈራል ሆስፒታሎች ሳይቀር ከሰራተኞች እጥረት የተነሳ በአስተማማኝ ሁኔታ ጥቅም ላይ የሚውሉት የተወሰኑ አልጋዎች ብቻ መሆናቸውን በናይሮቢ ዩኒቨርሲቲና በኬንያታ ብሔራዊ ሆስፒታል በአንስቴዣ ወይም በማደንዘዣ መድኃኒት የተሰለጠኑት ቶማስ ቾኮ ገልጸዋል። አሁን በዓለም አቀፍ ደረጃ የተከሰተው ወረርሽኝ ሲመጣ በጠና ህመም በሽተኞች ሕክምና የሰለጠኑ ልዩ ሐኪሞች እንደሚያስፈልጉ እረዳለ። እንደዛ አይነት ሐኪሞችን በአንድ ሌቤት ማሰልጠን አይቻልም። በረጅም ጊዜ የሰለጠኑ ልዩ የጠና ህሙማንን ሊያክሙ የሚችሉ ሐኪሞች የህክምና ክፍል አካል ሆነው መቆየት አለባቸው ሲሉ ቶማስ ቸኳ አስረድተዋል። ኡጋንዳ 55 በጠና የታመሙ በሽተኞች የሚተኙባቸው አልጋዎች እንዳሏት የማካራር ዩኒቨርሲቲ ባለፈው የካቲት ወር ባቀረበው ጥናት ገልጿል። ደቡብ ሱዳን ደግሞ 24 አልጋዎችና አራት ለመተንፈስ የሚረዱ መሳሪያዎች እንዳሏት ታውቋል። አድማጮች፣ በአንዳንድ የአፍሪቃ አገሮች የኮሮና ቫይረስ ሕክምና ይዘትን በሚመለከት የቀረበው ዘገባ እዚህ ላይ አበቃ። ሳምንት በሌላ ርዕስ የሚገናኝ። በደህና ቆየን። የተከበራቸው አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም የምሰናበታችሁ ጽዮን ግርማ ነኝ። አብራችሁም ስለቆያችሁ እናመሰግናለን። ከእኛ ቀጥሎ የትግርኛ ዝግጅት ይቀርባል። በእኛ በኩል ሰላም በደናደሩ